<laughs> DJ Fatso. That's a brand name. That's a brand name. I stand behind it. I guarantee it. They know that, even if they don't know me any more than they know the, the the chairman of General Mills. DJ Fatso, my man. <laughs> God loves me. ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን። ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዘወትር አርብ የሙዚቃ ዝግጅት ጋቢና ቪኦኤ ተጀምረዋል። ማስተናገዳችሁ ዲጄ ፋቱ ነው። እንግዲህ በበዛሬው በበዛሬው ፕሮግራሜ ላይ አሪፍ አሪፍ ሙዚቃዎች ተዘጋጅተዋል እንደተለመደው አንድ አዲስ የወጣም የአሜሪካን ሀገር ሙዚቃ አለ። ቻይልዲሽ ጋምቢኖ ነው የሚባል የእሱ ሙዚቃ በጣም ባሳለፍነው ሳምንት የአሜሪካን ሀገር በጣም መወያያ ርዕስ ሆኗል። እሱ ለምን እንደዚህ የመወያያ ርዕስ እንደሆነም እናወራለን። መሀል ላይ ግን ፕሮግራሜን የምጀምረው በፍጹም ቲ አዲስ ሙዚቃ ይሆናል። ፍሪዲ ሌዲ ይሰኛል። አማርኛና ና እንግሊዝኛ ተቀላቅለው ነው በጣም ደስ ይላል። አዳምጡት። አስተያየቶቻችሁን በቪኦኤ ማሪክ ላይ አድርሱን። a <speaking> We <in foreign language>

Konc ye, beautiful woman. pretty woman. beautiful woman. <inaudible> this is a DJ Fatso exclusive dance all music. DJ Fatso.

The oh. Madmano, you not over to day. no, no, no, no, የተከበራቸው አድማጮች ትን ብሎ ነበር። ለጥቂት ለጥቂት ነው የተረፍኩት። ዮኒ ውቤና ናቲማን ካወጡት አዲስ አበባ ከተሰኘው ሙዚቃቸው ላይ ቀንጠብ አድርግ የመጨረሻው አካባቢ ነው የሰማችሁት። ገባ በለው ይሰኛል። በጣም ደስ የሚል ሞቅ ደመቅ ሸብረቅረቅ ያለ ሙዚቃ ነበረ። ፕሮግራማችን ጋቢና ብዬ ነው ያው እንደምታውቁት አርባ አርብ የምናደምጠው አሪፍ አሪፍ ሙዚቃዎች ነው። አዳዲሶቹም ቆየት ያሉትም ብቻ አሪፍ ሙዚቃ ታደምጣላችሁ። ማስተናገዳችሁ ዲጄ ፋቱ ነኝ። አዲስ ሙዚቃ ነው በማስከተል የማስደምጣችሁ ጃሉድ ጃሉድ በመጀመሪያ ባወጣ አልበሙ በጣም ባንዴ ባንዴ ባንዴ በሬጌ ሙሉ ሬጌ አልበሙ በጣም ተወዳጅነትን ያገኘ የሬጌን ሙዚቀኛ ነው ኢትዮጵያዊ። አሁን እንግዲህ አልበሙን ለማውጣት እየተሽቀዳደመ ነው ያለው። ከእሱ ሙዚቃ እንግዲህ አዲስ ሲንግል ለቋል። የምስራች ይሰኛል እሱ ልጋብዛችሁ። እስኪ አድምጡ። አስተያየቶቻችሁን ቪዮ ያማሪ ከታች ጣፍጣፍጣፍ ጣፍ አድርጉ ከቻላችሁ ደግሞ ሼር የምትለውን በተን እየነካችሁ ሼር አድርጉ ለጓደኞች። ዓርብ ነው ሞቅ ብደቃቅ ሞቅ ሞቅ ሞቅ ዲጄ ፋቱ ሮናሮዳስቢዮተስተካክያ በጣም ደስ የሚል Quite a silent and I not Go round round Tawara the دیم رو دستی بی و ت تکلو یا یادم تاسی میلیته میگه سهسه سر یا یا که خولتجی به የተከበራችሁ አድማጮቻችን ያደመጣችሁት ይህ አዲሱ የጃሉድ ሲንግል ነው። የምስራች ይሰኛል። እንግዲህ ጃሉድ በቅርቡ አዲሱን አልበሙን እንደሚያወጣ እየተነገረ ነው። እንግዲህ በጉጉት እንጠብቃለን። እዚህ ስቱዲዮ ውስጥ ጋቢና ቪኦኤ አተገበይ ሄኖክ አለ። ከዛ ደግሞ ሞክቢል አለ። ሞክቢል ፕሮዲሰራችን ነው። ሄኖክ ደግሞ አለቃችን ነው። በማለት እንኳን ደህና ቆያችሁ ሞክቢል ሞክቤል፣ ያበሮን ማስተዋወቅካቸው። ሁልጊዜ በሬዲዮ የምትሰሙት የዝግጅታችንን በቴክኒክ የሚመራው ሞቅቤል ሞክቤል ያበሮ ነው። ዛሬ እነዚህን ሁለት ጓደኞቻችን ወደዚህ ያመጣው እንግዲህ ሰሞኑን የወጣ አዲስ ሙዚቃ አምስት ቀኑ ነው ከወጣ። ወደ ሰባት ስድስት ሚሊየን ቪው አለው ዩቱብ ላይ። ቻይልድሽ ጋምቢኖ ነው ይባላል ወይም በሌላ ስሙ ዳኒ ግሎቨር። አትላንታ ሚል የተከታታይ ፊልም አለው በዛ በጣም ይታወቃል። ብዙ አዋርዶችን ወስዷል። የሙዚቃ ስሙ ደሞ ቻይልዲሽ ጋምቢኖ ነው ይባላል። እሱ ያወጣው አዲስ ሙዚቃ አለ ዚስ ኢዝ አሜሪካ የተሰኘ ባለፈው ሳምንት ቅዳሜ ለት ሳተርዴ ናይት ላይቭ ላይ ፐርፎርመንስ ያደረግ እንግዲህ በዛው ሀሳቡ የተለቀቀ ሙዚቃ ነው። ዚስ ኢዝ አሜሪካ ግን ይህ ሙዚቃ ብሎ አይነት ሙዚቃ አልነበረም። ሳምንቱ ሙሉ በሶሻል ሚዲያ ላይ ሰዎችን ሲያነጋግር የነበረ የተለያዩ ርዕሶች የተነሳበት ሙዚቃ ነው እና እሱን እንግዲህ ብሬክ ዳውን አይደል ሊሰባብሩት ሄኖክ እና ሞክቢል እዚህ ተገኝተዋል። ዛሬ በጠዋት ገብተው ስለዚህ ሙዚቃ ሲያወሩ ነበርና አሁን ጋብዣቸዋለሁ። መንደርደሪያ እናመሰግናለን። ዲጄ ከሞክቢል ጋር እንግዲህ ይህንን የሙዚቃ ቪዲዮ እያንዳንዱን ፍሬም እያቆምን ነው የተመለከት ነው ቁጭ ብለን በጣም ብዙ ታሪካዊ በምስል የተገለጹ ታሪካዊ በዩናይትድ ስቴትስ በተለይ በዘር ግንኙነት በጥቁሮች በነጮች፣ በተለያዩ አነስተኛ ገቢ ባላቸው ማህበረሰቦች መካከል ያለውን ግንኙነት በሶስት ደቂቃ አካባቢ በምትሆን ሙዚቃ የአምስት መቶ ዓመት የዘር ግንኙነትን ያስቀመጠ ነው። እስኪ ምናልባት ሞክቤልን ጠይቀው እና ስንነጋገር ከነበረበት እንግዲህ ሞክቤል Uh, yeah, he said that you were born here and you were raised in Africa and you've been to a lot of places. Yeah. You have a different background, so uh, we want you to break down this uh, this music video. Okay, definitely, definitely. So, um, my five points um, that I would take away from the video is uh, the first initial point that um, came out to me was um, the guns on the red cloth. you know, um, to me that basically symbolizes how the United States በዩናይትድ ስቴትስ ታሪክ ውስጥ ከተቀመጡ በምስል ከተገለጹ በዚህ ሙዚቃ ቪዲዮ ውስጥ አንደኛው የጦር መሳሪያ ይዞታን የተመለከተ ነው እና እንዴት አድርገው የጦር መሳሪያ ይዞታን በዩናይትድ ስቴትስ ውስጥ ተቀባይነት እንዳገኘ ያሳየበት ነው። ሁለተኛ ደግሞ ሰዎችን ሁለት ጊዜ የሚገድልበት ነው አናቱ ላይ በአናቱን የተሸፈነ ሰው በሽጉጥ ሲገደል ይታያል። ሁለተኛው ደግሞ በቻርልስተን ደቡብ ካሮላይና የተገደሉ በቤተ ክርስቲያን ውስጥ ሲዘምሩ የነበሩ መዘምራኖችን የሚያሳይ ነው። ሶስተኛው ነጥብ ደግሞ አንድ ነጭ ፈረስ እየተጋለበ ይሄዳል። ይሄ ደግሞ የዓለም ፍጻሜን የሚያሳይ ከመጽሐፍ ቅዱስ የተጠቀሰ እሳቤ ነው። አራተኛው ነጥብ ደግሞ የመኪናውን የሚያሽከረክረው ሰው በሩ ተከፍቶ በዛ መኪናው ላይ ሆኖ በሚዘምርበት ጊዜ ነው በሚዘፍንበት ጊዜ ነው። ያኔ የነበረው ሁኔታ በፖሊስ እየተቆሙ የሚገደሉ ጥቁር ሰዎችን ለማሰብ ነው። ሌላኛው ጉዳይ አለባበሱ ነው። ሸሚዝ አልለበሰም። ከወገብ በላይ ራቁቱን የነበረውና በጣም ስሜቴን የሳበው ነገር ቢኖር ማንም ሰው ሸሚዝ ሳይለብስ ማንም ሰው በዚች ሀገር ውስጥ መብት ሊኖረው ይገባል። የማን ልጅ ነህ ብሎ የመጠየቅ አንተ ማነህ ምን አለህ ብሎ ከመጠየቅ ባለፈ ማንም ሰው እንደ ሰው እኩል መብት አለው የሚል እሳቤ አለ። ሄኖክ፣ ስለዚህ አንተ በአንተ በኩል ምን ትለዋለህ? አዎ ከሞክቢል ጋር እንግዲህ ስንመለከተው የነበረው እና እሱ ከጠቀሳቸው ውጭ ያሉትን ልመልከት የሙዚቃ ቪዲዮ በሙሉ የሚታየው አንድ ነጭ ሰፊ መጋዘን ውስጥ ነው። የመጋዘኑ ጣሪያ እንደዚሁም ደግሞ አምዶቹ በሙሉ መሰረቱ የጸናበት አምዶች በሙሉ ነጭ ናቸው። ይሄ ለማሳየት የተሞከረው እንግዲህ ብዙ ሰዎች ይሄንን ሞክቢል ብን ቅድም የጠቀሰውን ሙዚቀኛው መጥቶ ይሄን አስቤ ነው ብሎ አይደለም፣ ግን ሰዎች በማህበረሰብ ድረገጽ ባዩ ጊዜ ይሄ የሚያሳየው ይሄ ነው እያሉ የራሳቸውን ትርጉም የሚሰጡበትና የተሳተፉበት የሙዚቃ ቪዲዮ ስለሆነ ነው። ኢንተርኔቱን ጥርግርግ አርጎ ሰው በሙሉ ስለሱ ነው ሲያወራ የነበረው። በማህበረሰብ ድረገጽ እንደዚሁም ደግሞ በዩቲዩብ እንደገለጽከው በጣም በርካታ ሰዎች ናቸው የተከታተሉት። እና ይሄ ያለበት መጋዘን የተመለከቱ ሰዎች ምንድን ነው የሚሉት የዩናይትድ ስቴትስ ምጣኔ ሀብት የፖለቲካ እንደዚሁም ደግሞ የማህበረሰብ አምዶች በነጮች ቁጥጥር ስር እንዳሉ ይህንን ለማሳየት ነው የሚል ነው። ሌላ የአፍሪካ ሬፈረንስ ምናልባትም ፌላኩቲን ያመጣበት፣ ስትመለከተው አንገቱ ላይ ያለው ወርቁና ከላይ ልብስ አለመልበሱ ፌላኩቲ ያለበት እንደዚሁም ደግሞ ጓራ ጓራ የሚባል የደቡብ አፍሪካ ዳንስ እዛ ላይ የተካተተበት ነውና ብዙ ደቡብ አፍሪካውያን እንትን ያደረጉት ነው። ሌላ አንድ የምጨምረው በተለይ በዩናይትድ ስቴትስ በፖሊስ የሚደርሱ ጥቃቶችን በተመለከተ ወጣት አፍሪካ አሜሪካውያን እንደዚህ ተቀምጠው በስልካቸው ቪዲዮ ሲቀርጹ ትመለከታለህ እና እዛ ላይ መጥቶ የሚሰጠው ስ ሰሊ ትሰቱል ይላል። በእጅ ስልካቸው በቀጥታ ስትሪም እያደረጉ ነው። ፖሊስ የሚያደርስባቸውን ጥቃቶች ለማህበረሰቡ እያሳወቁ ያሉት የቴሌቪዥን ጣቢያዎች በማህበረሰብ ድረገጾች እየለቀቁ ለውጥ ለማምጣት እንዲተጉ ነው ወጣቶቹን እና ስትመለከታቸው ደግሞ አፋቸውና አፍንጫቸው በጥቁር በነጭ ሻሽ የታሰረ ነው። እሱንም መልእክት ሰጥተውታል። ብዙ ጊዜ በነጩ ማህበረሰብ አፈና እንዳይናገሩ አፈና ይደረጋል። ስለዚህ ከዚህ ውጪ የራሳችሁን ፕላትፎርም ተጠቅማችሁ ታሪካችሁን ንገሩ የሚል መልእክት። በጣም የሚገርም ሌላ አንድ እኔ ዛሬ ካየሁትና ሳገላብት ካየሁት መካከል አንዱ ደግሞ ያሳየው ልጆቹ ወጣት ወጣቶቹ ይደንሳሉ ጥሩ ጊዜ እያሳለፉ እንደሚሆን ነው ከፊት የሚታየው፣ ግን ከኋላቸው በጣም ብዙ ረብሻ አለ። እና ይሄ ኢንተርቴንመንት ወይም ሚዲያዎች እነዚህ ከፊት ከፊት የሚያሳዩን ጥሩ ጥሩ ነገር አለ፣ ግን ከጀርባው መጥፎ ላይክ በጣም ትልቅ ረብሻ እንዳለ እዚህ ጋ ይደባደባሉ፣ እዛ ጋ ይፈነዳል። እና የተለያየ ረብሻ አለ፣ ግን እነሱ ምንም እንዳልተፈጠረ ከፊት ለፊት ሆነው ሲደንሱ እናያለን። እና ይሄ የሚያሳየው በሙሉ ሚዲያ ያለውን ችግር እያወጡ አይደለም። ብዙ ጊዜ ኢንተርቴንመንት ላይ ነው ወጣቶቹ እያተኮሩ ያሉት እና ኤንተርቴንመንቱን ፎከስ እንዲያደርጉ ነው የሚደረገው። እና ከፊት ለፊት እንደዚህ አይነት ነገር አለ ግን ከኋላ ያሉ ችግሮች እየታዩ አይደሉም። እና ከኋላ ችግር እንዳለ የሚያሳይ ቪዥዋል ነበር አንድ ያየሁት። ሌላው እንዳለ ብላችሁ ቪ አንተም፣ እንግዲህ በጣም ደስ ያለኝ ነገር ምንድን ነው፣ ከኤንተርቴንመንቱ ወጣልክና ይህንን ሚውዚክ ቪዲዮ ካየህ ወዲህ እስቲ የማህበረሰብ ጉዳዮችን እናውራ ብለህ በጋቢና ሙዚቃ ይህንን ጉዳይ በማምጣት እናመሰግናለን። እውነት ነው እውነት ነው። እንግዲህ በጣም እናመሰግናለን። ሙዚቃውን ለጥቂት ደቂቃ እናሰማቸው። እንግዲህ በኮፒራይት ጉዳይ ስላለ ትንሽ ደቂቃ እናሰማቸውና መልሰን ደግሞ ወደ እኛው ሙዚቃ እንመላለሳለን። እናመሰግናለን። ዚስ አሜሪካን እናስተላልፈዋለን። አለመጣችሁት፣ እንግዲህ ከጀርባ ያለው ዚስ አሜሪካ ነው። ዩቱብ ላይ ያለላችሁ መገብታችሁ በደንብ ደግሞ ከዚህ በኋላ ማየትና መረዳት ትችላላችሁ። ስለ ቪዲዮ፣ እንግዲህ ትንሽ ደቂቃ ነው ማሰማት የምንችለው በኮፒራይት ምክንያት። ቀጥታ ከቻይልድሽ ጋምቢ ነው ወደ ኛ ቴዲ አፍሮ ተሸጋግረናል። ሲማር እስከ ጧፍ የተሰኘው ሙዚቃ አድምጡ። ይህ ሙዚቃ ቪዲዮ ስታዩት በጣም ብዙ የምናየው ነገር አለ። ከመጽሐፉ ጋር ከፍቅር እስከ መቃብር ጋር የተያዘ ስቶሪ ስለሆነ እና በጣም ደስ ይላል። ይህንንም በዛው መንፈስ እንድትመለከቱት ጋብዛሉ። ጋቢና ቪኦኤ ዲጄ ፋቱ ነበርኩኝ። አንድ ሁለት ሙዚቃ ይቀረናል፣ አብረን እንቆይ i oh.

ማሬ ማሬ አደመጣችሁ፣ አድማጮቻችን። እንግዲህ ወደ መጨረሻው ሙዚቃ ደርሰናል። አቤት ሰዓት ቢኖረን ትንሽ ደግሞ ይጨመርባችሁ ነበረ፣ ግን አሁን ይበቃናል ተብሏል። አንድ ሙዚቃ ነው የሚቀረን። ቴዲ አፍሮን አደመጥን። ከቴዲ አፍሮ ወደ ናቲ ነው የምንሄደው። ናቲ ጋር ወጥተዋል፣ በምላይ እንግዲህ በጣም አሪፍ አሪፍ ሙዚቃዎች አውጥተንለታል እኛ ዲጆች። ከእሱ መካከል በጣም አሪፍ ሜሴጅ አለው ሞቅ ያለ መሰነባበሻ የሚሆን አርጌ የመረጥኩላችሁ ባዶ የተሰኘው ሙዚቃ ነው። በሱ ሰናበታለሁ። ስለሰጣችሁኝ አስተያየት በጣም አርጌ አመሰግናለሁ። አሁንም አስተያየቶቻችሁን መስጠታችሁን አታቁሙ። ቪኦኤ አማርኛ ፌስቡክ ፔጅ ላይ አለን። ከዛ ደግሞ ሼር ማድረጉ ደግሞ በጣም ወሳኝ ነው፣ ወሳኝ ነው። ባዶ የተሰኘው ሙዚቃ ጋብዛችኋለሁ። አሪፍ ቅዳሜና እሁድ እንዲሆንላችሁ እመኛለሁ። ባዶ ናቲማን ከጋቢና ቪኦኤ